ጥያቄ 16 በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሶለዋት ማውረድ ማለት ምን ማለት ነው? መልስ፣ ነቢዩን ሰለላሁ ዐለይህ ወሰለም የላቀው አላህ በላይኛው ዓለም እንዲያወድሳቸው አላህን መማጸን ማለት ነው።